መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ ሃያ ። እንዲህም ሆነ በዓመት መለወጫ ነገሥታት ወደ ሰልፍ በሚወጡበት ጊዜ ኢዮአብ ሠራዊቱን አወጣ፣ የአሞንንም ልጆች አገር አጠፋ። መጥቶም ረባትን ከበበ። ዳዊትም በኢየሩሳሌም ቆይቶ ነበር። ኢዮአብም ረባትን መጥቶ አፈረሳት። ዳዊትም የንጉሣቸውን ዘውድ ከራሱ ላይ ወሰደ። ክብደቱም አንድ መክሊት ወርቅ ያህል ነበር። ክቡርም ዕንቁ ነበረበት፣ በዳዊትም ራስ ላይ አስቀመጡት። ከከተማይቱም እጅግ ብዙ ምርኮ አወጣ። በውስጧም የነበረውን ሕዝብ አውጥቶ በመጋዝና በብረት መቈፈሪያ በመጥረቢያም እንዲሠሩ አደረጋቸው። እንዲሁም ዳዊት በአሞን ልጆች ከተሞች ሁሉ አደረገ። ዳዊትም ሕዝቡም ሁሉ ወደ ኢየሩሳሌም ተመለሱ። ከዚህም በኋላ በጌዝር ላይ ከፍልስጥኤማውያን ጋር ሰልፍ ሆነ። ኩስታዊውም ሴቦካይ ከራፋይም ወገን የነበረውን ሲፋይን ገደለ። ደግሞም ከፍልስጥኤማውያን ጋር ሰልፍ ነበር። የያዒርም ልጅ ኤልያናን የጦሩ የቦ እንደ ሸማኔ መጠቅለያ የነበረውን የጌት ሰው የጎልያድን ወንድም ለሕሚን ገደለ። ደግሞ በጌት ላይ ሰልፍ ነበር። ከዚያም በእጁና በእግሩ ስድስት ስድስት ሁላ ሁሉ ሀያ አራት ጣቶች ያሉት አንድ ረጅም ሰው ነበር። እርሱም ደግሞ ከራፋይም የተወለደ ነበረ። እስራኤልንም በተገዳደረ ጊዜ የዳዊት ወንድም የሳምዓ ልጅ ዮናታን ገደለው። እነዚያም በጌት ውስጥ ከራፋይም የተወለዱ ነበሩ፣ በዳዊትም እጅ፣ በባሪያዎቹ እጅ ወደቁ።